ኢንተርናሽናል ክራይሲስ ግሩፕ ማለት ዓለም አቀፍ ቀውስ አስወጋጅ የተባለው ቡድን ያወጣው ዘገባ በኤርትራ እየጎላ የሄደው ያለመረጋጋት ሁኔታ እየተገለለች የሄደችውን አነስተኛ ሀገር በውስጣዊ ትርምስ ውስጥ ሊከት ይችላል ይላል። ለሰላማዊ የስልጣን ሽግግር የሚያመች ስርዓት ባለመኖሩም ወታደራዊ ኃይል የመሪነት ሚና ሊጫወት እንደሚችል አዲሱ ዘገባ ገልጿል። ባለፈው ዓመት የኢትዮጵያ ወታደሮች ሁለት ጊዜ ወደ ኤርትራ ለመግባት መቻላቸውና በያዝነው ዓመት ቀደም ሲል በሁኔታዎች ያረኩ ወታደሮች ለማመፅ መሞከራቸው ራሱ የኤርትራ ወታደራዊ ኃይል ያለበትን ደካማ ሁኔታን ሊያጋልጥ ችሏል ሲሉ የዓለም አቀፉ ቀውስ አስወጋጅ ቡድን የአፍሪቃ ፕሮጀክት ስራ አስኪያጅ ሴድሪክ ባርነስ ለአሜሪካ ድምጽ ሬዲዮ ተናግረዋል። We've seen some, um, pretty, uh, worrying signs for the Eritrean government. We've seen... የኤርትራን መንግሥት በሚመለከት አንዳንድ በጣም የሚያሳስቡ ምልክቶችን አይተናል። ቢያንስ ሁለት ጊዜ ከኢትዮጵያ ጋር በተደረገው ወታደራዊ ፍጥጫ የኤርትራ ወታደራዊ ኃይል እንደ ድሮው እንዳልሆነ ተመልክተናል። የኤርትራ ወታደራዊ ኃይል ራሱን ለመከላከል ባለመቻሉ የኢትዮጵያ ወታደራዊ ኃይል አንዳንድ የኤርትራ ግዛቶችን ለመያዝ ችሏል። ዮሃንስ በናይሮቢ ኬንያ ከሚገኘው የቀውስ አስወጋጁ ቡድን ጽህፈት ቤት በስልክ ሲናገሩ በኤርትራ ላይ የተደቀነው አደጋ ኢትዮጵያን ከመሳሰሉት የውጭ ኃይሎች ሳይሆን አንዳንድ የፕሬዝደንት ኢሳያስ ታማኝ ከሚገኙባቸው የውስጥ ኃይሎች ነው ይላሉ። በመንግስቱ አካባቢዎች ባሉት ሰዎች ወይም ባለስልጣናት ዘንድም ሁኔታዎች መልካም እንዳልሆኑ የሚያሳዩ ምልክቶችን እያስተዋልን ነው። የማስታወቂያ ሚኒስቴር የነበሩት አሊ አብዶ መክዳታቸውን አይተናል። በማስታወቂያ ሚኒስቴርም በኤርትራ ቢያንስ በአስርት ዓመታት ውስጥ ያልታየ አይነት ተቃውሞ ታይቷል። ከዚያ በኋላ አንዳንድ በጣም ክብደት የሚሰጣቸው የገዢው ፓርቲ ባለሥልጣናት አስተዳዳሪዎችና አንዳንድ ከፍተኛ ወታደራዊ መኮንኖች እንደ ታሰሩ አረጋግጠናል። ይህ ሁሉ የሚያሳየው ከተቃዋሚዎች ብቻ ሳይሆን በመንግስቱ ውስጥ ካሉትም ሰዎች ሳይቀር ጫና እንዳለ ነው። በመንግሥቱ ውስጥ ሁኔታዎች በዚህ መቀጠል የለባቸውም የሚል ውሳኔ ላይ የደረሱ ሰዎች እንዳሉም ያመላክታል። የዓለም አቀፍ ቀውስ አስወጋጅ ቡድን የአፍሪካ ፕሮጀክት ሥራ አስኪያጅ ሴድሪክ ባርነስ ከኤርትራ ጋር ቅርበት ያላቸው ተቆርቋሪ የምዕራብ ሀገሮች የፕሬዝደንት ኢሳይያስ መንግስት የመገለል ፖሊሲውን ትቶ ስልጣን በሰላም ሊሸጋግር የሚችልበት እቅድ እንዲያወጣ እንዲገፋፉት ሀሳብ አቅርበዋል። በአሁኑ ወቅት የኤርትራ መንግስት፣ ገዢው ፓርቲና ወታደራዊው ኃይል ኤርትራን እጅግ ዝግ ከሆነው ኢኮኖሚና የፖለቲካ ሕይወት ሊያወጣ የሚችል እቅድ ማውጣት ይኖርባቸዋል ይህ እጅግ አስፈላጊ ነው ለውጩ አለም ክፍት እንድትሆንና የሚዘወተረውን የዲፕሎማሲ አያያዝ እንድትከተል ማድረግም ይግድ ይላል ስለሆነም የሰላማዊ የሥልጣን ሽግግር እቅድ እንዲኖር ያስፈልጋል ባንስ በተጨማሪም ዓለም አቀፍ የቀውስ አስወጋጅ ቡድኑ ዘገባ ኤርትራ ውስጥ መነሳሳትን በማቀጣጠር ረገድ ኢትዮጵያ የሚኖራትን ሚና አቅሎ ያያል ማለት ሳይሆን ኢትዮጵያ የኤርትራ መንግስት ውድቀትን የማፋጠን አላማ ያላት አይመስለኝም ይላሉ። የኤርትራ መንግስት መውደቅ ጉዳት እንጂ የሚያመጣው ጥቅም እንደሌለ የምትገነዘብ ይመስለኛል። የኤርትራ ወታደራዊ ኃይል ውጊያ ውስጥ እንዲገባና ወደ መፍረስ እንዲያመራ የምትፈልግ አይመስለኝም ሲሉ ሰድሪክ ባርነስ አስገንዝበዋል። የኤርትራው ፕሬዚደንት የፖለቲካ አማካሪ አቶ የማነ ገብረአብ በበኩላቸው የቀውስ አስወጋጁ ቡድን ላወጣው ዘገባ በሰጡት ምላሽ የዘገባው አባባል ከእውነታ ጋር የሚያገናኘው ነገር የለም ብለዋል እኔ እንደማስበው ከእውነታው ጋር የሚያገናኘው ነገር የለም ለአራት ዓመታት በተከታታይ በአካባቢው ምጣኔ ሀብታቸው እጅግ እያደገ በመሄድ ላይ ካሉት አገሮች መካከል እንፈረጃለን በማህበረሰባዊ ዘንድም የሚደነቅ ስኬት አግኝተናል የዓለም አቀፉን የእድገት እቅድ ካሟሉ አራት አገሮች ኤርትራ አንዷ ናት። ኤርትራ የህዝባቸው ዕድሜ ረጅም ከሆኑት አገሮችም ጭምር አንዷ ናት። የቀውስ አስወጋጁ ቡድን እንዲህ ያለው ለመጀመሪያ ጊዜ አይደለም። ሀቁ ግን ይኸው ነው። የኤርትራ መንግስት ከውጭ ብቻ ሳይሆን ከውስጥም ችግር እንደ ገጠመው ዘገባው መግለጹን በሚመለከት አቶ የማነ አባባሉ አስገርሞኛል ይላሉ። የቀውስ አስወጋጁ ቡድን ከባድ ሁኔታ እንዳለ አድርጎ ማቅረቡ አስገርሞኛል። የምንኖረው ኢትዮጵያን ከመሳሰሉ ጎረቤት አገሮች ጋር ነው። ኢትዮጵያ ውስጥ ብዙ አመጾች አሉ። ሰፊ የመንግሥት ተቃውሞ አለ። አገሪቱ ለብዙ ዓመታት በአናሳ መንግሥት ስትገዛ ቆይታለች። በሌሎች ጎረቤት ሀገሮችም ብዙ ችግሮች አሉ። ስለሆነም የቀውስ አስወጋጁ ቡድን በኤርትራ ላይ ማተኮሩ ትርጉም አይሰጥም። እንዳልኩት ኤርትራ በጣም የተረጋጋች አገር ናት፣ እንደዛም ሆና ትቀጥላለች። የኢትዮጵያ ወታደሮች ኤርትራ ገብተው ለጊዜውም ቢሆን አንዳንድ የኤርትራ ግዛቶችን ለመያዝ ሲችሉ የኤርትራ ወታደራዊ ኃይል ጠንክሮ ሊከላከል አልቻለም። ስለ ተባለው ጉዳይ ደግሞ አቶ የማነ በመጀመሪያ ደረጃ የኢትዮጵያ ወታደሮች ወደ ኤርትራ መግባት መወገዝ ይኖርበታል ብለዋል። Well, I think in the first place, uh, Japan incursions uh, should be condemned. It's a violation of international law. በመጀመሪያ ደረጃ የኢትዮጵያ ወታደሮች ወደ ኤርትራ መግባት መወገዝ ይኖርበታል። የዓለም አቀፍ ሕግና የኤርትራን ሉዓላዊነት ይጥሳል። ሁለተኛ የኢትዮጵያ ወታደራዊ ኃይል በኤርትራ ኬላ ላይ ጥቃት ሊያካሂድ ይችላል። ኤርትራ ያጸፋ ምላሽ ለመስጠት አልፈለገችም። ምክንያቱም ከዚያ በላይ የሆነ ጉዳይ አለ ኢትዮጵያ የዓለም አቀፍ ሕግን በመጣስ የኤርትራን ግዛት መያዙን እንደ ቀጠለች ነው። ኤርትራ በልማት ላይ ያተኮረች አገር በመሆኗ ለኢትዮጵያ ትንኮሳ ምላሽ ለመስጠት አትፈልግም። ጉዳያችንን በሕጋዊና በሰላማዊ በሆነ መንገድ በተባበሩት መንግስታት ድርጅትና በጸጥታው ጥበቃ ምክር ቤት በኩል እየተከታተልን ነው። ፕሬዚደንት ኢሳይያስ አንድ ነገር ቢሆኑ ሰላማዊ ስልጣን ሽግግር ለማድረግ የሚያስችል ስርዓት የለም ስለሚባለውና ኤርትራ ዝግ ሀገር ናት ስለተባለው ጉዳይ አቶ የማነ፣ ኤርትራ ዝግ ሀገር አይደለችም፣ ክፍት የሆነ ህብረተሰብ ነው ያላት። ብዙ ሰዎች በየአመቱ ኤርትራን ይጎበኛሉ። አሁን ኤርትራ ውስጥ ያለው የግለሰብ ጉዳይ ሳይሆን ህግደፍ የሚባለው በድሮ ስሙ ህዝባዊ ግንባር ሀርነት ኤርትራ አለን። ኤርትራ ውስጥ ዋናው ነገር ግለሰብ ሳይሆን አገሪቱ ህዝቧና መጻኢ ዕድሏ ናቸው። ይህም በሚገባ የተጠበቀ ጉዳይ ነው። ፕሬዚደንት ኢሳይያስ ስልጣናቸው እያፈተለከ ነው የሚለው የቀውስ አስወጋጁ ቡድን ዘገባን በሚመለከት አቶ የማነ ምኞት ነው ብለውታል። እንዳልኩት ይህ ምኞት ነው እንጂ ከእውነታ ጋር የሚያገናኘው ነገር የለም። የቀውስ አስወጋጁን ቡድን ህልምህን ቀጥልበት ትላለሁኝ። የሚለው ሁሉ እውን አይሆንም። ለቀውስ አስወጋጁና ለሌሎቹ መቅረብ ያለበት ጥያቄ እነሱ ማን ናቸው የሚል ነው። ምክንያቱም የሚሉት ሁሉ ስህተት ነውና በሕልማቸው ውስጥ የሚኖሩ ሰዎች ነው የሚመስሉት። በመጨረሻም አቶ የማነ ያመፁት ወታደሮች ተገድለዋል ስለተባለው ጉዳይ እውነት አይደለም ብለዋል።